ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ህዳር 3 2012 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሶሎሞን አባተና አዳነች ፍስሀዬ ነን። በሰኔው የባህር ዳርና የአዲስ አበባ ጥቃት ተጠርጥረው በነበሩ ላይ ምርመራውን ማጠናቀቁን ፌዴራሉ ጠቅላይ አቃቤ ህግ አስታወቀ። 55 ተጠርጣሪዎች ላይ በባህር ዳር ላይ ክስ ለመመስረት ዝግጅት ላይ እንገኛለን ማለት ነው። አዲስ አበባ ላይ በተፈጸመውም ጥቃት 140 ተጠርጣሪዎች በቁጥጥር ስር የዋሉበት ሁኔታ አለ። ጠቅላይ አቃቤ ህግ ብርሃኑ ጸጋዬ የሰጡትን መግለጫ ዘገባ በአብይ ርዕስ ይዘናል። ፕሬዝደንት ዶናልድ ትራምፕ ስልጣናቸውን ለግል የፖለቲካ ጥቅም አውለው እንደሆነ ለማጣራት በዩናይትድ ስቴትስ የተወካዮች ምክር ቤት ዲሞክራቲክ እንደራሴዎች ያቀረቡትን ክስ ተከትሎ የምስክሮች ቃል ዛሬ በይፋ መደመጥ ጀመረ። ህግ አስፈጻሚ ሆኖ የሚቀመጠው ፕሬዚደንቱ አንድ ጥፋት ቢያጠፋ ምንድን ነው የሚደረገው የሚለው ላይ ውይይት ተደርጎ ነ ኃላፊነቱ ጋር የተገናኙ ወንጀል ከፈጸመ ከስልጣን ተገድዶ እንዲወርድ የሚያደርግ ለህግ አውጪ መብት የሚሰጥ አንቀጽ አስቀምጠዋል። አቶ ደረጀ ደምሴ ቡልቶ በዩናይትድ ስቴትስ የህግ ባለሙያ ናቸው። ዘገባ ይዘናል። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ሰሞኑን በተወሰኑ ዩኒቨርስቲዎች ላይ የተከሰተውን ችግር በማነሳሳት የተጠረጠሩ ግለሰቦች በተማሪዎች ጥቆማ በቁጥጥር ስር እየዋሉ መሆኑን የሳይንስና ከፍተኛ ትምህርት ሚኒስትርን ጠቅሶ ለመንግሥት ቅርበት ያለው ፋና ዘገበ። ባሳለፍ ነው ቅዳሜ ምሽት በወልዲያ ዩኒቨርሲቲ በሁለት ተማሪዎች መካከል የተፈጠረ የግል ጸብ ወደ ቡድን ግጭት አምርቶ የሁለት ተማሪዎች ሕይወት መጥፋቱና የተወሰኑ ተማሪዎች ላይ ደግሞ ጉዳት መድረሱ ይታወሳል። በተከታዮቹ ቀናትም መሰል ግጭቶች በሌሎች ዩኒቨርሲቲዎች መከሰታቸውን የሳይንስና ከፍተኛ ትምህርት ሚኒስቴር ገልጿል ይላል ዘገባው። ከወልዲያ ባሻገር መቱ፣ ጅማና መደወላቦ ዩኒቨርሲቲዎች ችግር የተከሰተባቸው ዩኒቨርሲቲዎች መሆናቸውን የሳይንስና ከፍተኛ ትምህርት ሚኒስትር ዲኤታ ዶክተር ሳሙኤል ክፍሌ ተናግረዋል። ሚኒስትር ዴታው ችግሩን በማነሳሳት የተጠረጠሩ ሰዎችም ከትላንት ምሽት ጀምሮ በቁጥጥር ስር እየዋሉ ነው ማለታቸው በፋና ዘገባ ተጠቅሷል። ተማሪዎቹ ስጋት ስላለባቸው ከግቢ እየለቀቁ መውጣታቸውን ጠቅሰው ከዛሬ ምሽት ጀምሮ ወደ ግቢያቸው እንዲመለሱ እንደሚደረግ ተናግረዋል። የደቡብ ሱዳን መሪዎች እስከ ትናንት በነበረው ጊዜ ውስጥ እንዲጠናቀቅ የጊዜ ገደብ ተደርጎበት የነበረው የሽግግር የአንድነት መንግስት ምስረታ ባለመከናወኑ ከሀገሪቱ ጋር ያላትን ግንኙነት እንደገና እንደምትፈትሽ ዩናይትድ ስቴትስ አስታወቀች። የደቡብ ሱዳን ፕሬዚደንት ሳልቫኪር እና ተቃዋሚው መሪ ሪያክ ማቻር በተስማሙት መሰረት በተወሰነው የጊዜ ገደብ የሽግግር የአንድነት መንግስት ለመመስረት ባለመቻላቸው እጅግ ማዘኑን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ገልጿል። ለደቡብ ሱዳን ሕዝብ እንዲህ አይነቱን መሰረታዊ የሆነ የፖለቲካ ፍላጎት ለማሳየት አለመቻላቸው ራሱ የሀገሪቱን የሰላም ሂደት ለመምራት በመቀጠል ብቃታቸው ላይ ጥያቄ ያስነሳል ይላል የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ሞርጋን ኦርታጉስ ዛሬ ያወጡት መግለጫ። በኮንጎ ዲሞክራሲያዊ ሪፐብሊክ ከሁለት ምስራቃዊ ክፍላተ ሀገር እየተንቀሳቀሱ ያሉት ታጣቂ ቡድኖች ገዳዩን ኢቦላ ቫይረስ ለመዋጋት እየተደረገ ያለውን ጥረት እያስተጓጎሉ ናቸው ሲል የዓለም የጤና ድርጅት ከሷል። እስካሁን ባለው ጊዜ 3287 ሰዎች ለኢቦላ ተጋልጠው በ139 መሞታቸውን ሰሞኑን የወጡ ሪፖርቶች ይናገራሉ። የዓለም የጤና ድርጅት ጠቅላይ ጽህፈት ቤት ከሚገኝበት ጄኔቫ ሊዛ ሽላይን ላይን ያጠናቀረችውን ዘገባ ትዝታበላቸው ታቀርበዋለች። ምስራቃዊ ኮንጎ ውስጥ የኢቦላ ወረርሽኝ በነሐሴ 2010 ዓ ም መከሰቱ ከተገለጸበት ጊዜ አንስቶ ዓለም አቀፍ የጤና ባለሙያዎች ብዙ ውጤት ማስመዝገባቸውንና ለኢቦላ የሚጋለጠው ሰው ቁጥር መቀነሱን ባለፉት ጥቂት ሳምንታት ውስጥም መረጋጋት መታየቱን የዓለም ጤና ድርጅት አመልክቷል። እነዚህ ለውጦች አበረታች መሆናቸውን የጠቆሙት የድርጅቱ ቃል አቀባይ ክርስቲያን ሊንድማየር፣ ሁኔታው አሁንም አሳሳቢ መሆኑን ተናግረዋል። ኢቦላ ቀደም ሲል ጠንቶ በቆየባቸው አካባቢዎች የመመለሱ አደጋ አሁንም ከፍ ያለ ነው። አካባቢዎቹን ለመድረስ ያለው አስቸጋሪነትና የጸጥታው ሁኔታም ሌላው ሥጋት ነው። በመሆኑም ወረርሽኙ የቀጠለውና እየተከሰተ ያለውም እጅግ አስቸጋሪ በሆኑ ውስብስብ ሁኔታዎች ውስጥ ነው። ደካማ መዋቅሮች፣ የፖለቲካ አለመረጋጋት፣ ማኅበረሰቡ ባለሥልጣናቱን አለማመኑ፣ በውጪ ሰዎች ላይ ያለው ጥርጣሬ፣ በርካታ የታጠቁ ቡድኖች እየተሳተፉ ያሉባቸው እንቅስቃሴዎቻቸው ጥረቱን አዳጋች ያደርጉታል። ምንም እንኳን በጸጥታ ጥበቃው በኩል ያለው ሁኔታ በቅርቡ መጠነኛ መሻሻል ያሳየ ቢሆንም በጤና ባለሙያዎች ላይ የሚጣለው አደጋ ግን አሁንም እጅግ ከፍተኛ መሆኑን የዓለም ጤና ድርጅት አስታውቋል። ባለፉት አስር ወራት ውስጥ ከሶስት መቶ በላይ ጥቃቶች መሰንዘራቸውን፣ አምስት የጤና ባለሙያዎች መገደላቸውንና ሰባ ባለሙያዎች ላይ ጉዳት መድረሱን ደብሊውኤችኦ ዘግበዋል። በጸጥታው መጓደልና በተለያዩ ሲቪል ግንኙነቶች ምክንያት በአካባቢው የሰው እንቅስቃሴ ከፍተኛ መሆኑንና ከተንቀሳቃሾቹ መካከል ለኢቦላ ቫይረስ የተጋለጡ እንደሚገኙባቸውም የድርጅቱ ቃል አቀባይ ልንድማየር ማየር ለቪኦኤ ገልጸው፣ አሁን ቫይረሱ ከከተሞች ለመድረስ አስቸጋሪ ወደሆኑ ገጠራማ አካባቢዎች እየተዛመተ መሆኑን አስታውቀዋል። አመሰግናለሁ ትዝታ። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን ኢላማ ያደረገ ታሪካዊ የምርመራ ሂደት ዛሬ ዋሽንግተን ዲሲ ላይ ተጀምሯል። ትራምፕ ሥልጣናቸውን የራሳቸውን የፖለቲካ ጥቅም ለመጠበቅ ተጠቅመውበት እንደሆነ ለማወቅ በሚደረገው ምርመራ ቁልፍ ቦታ ያላቸው እንደራሴዎች ተጻራሪ አመለካከቶችን አንጸባርቀዋል። ዴሞክራት እንደራሴዎች ፕሬዚደንት ትራምፕ ላይ ክስ ለመመስረት የሚያደርጉትን ጥረት የሚመሩት የተወካዮች ምክር ቤቱ የስለላ ንዑስ ኮሚቴ ሊቀመንበር አዳም ሺፍ ባደረጉት የመክፈቻ ንግግር ፕሬዚደንት ትራምፕ በዋናው ዴሞክራቲክ የምርጫ ተገዳዳሪያቸው የቀድሞ ምክትል ፕሬዚደንት ጆ ባይደን ላይ ዩክሬን ምርመራ እንድትከፍት ጫና አድርገዋል ብለዋል። በምስራቅ ክፍሏ ያሉትን የሩሲያ ደጋፊ ተገንጣዮች የሚባሉትን ኃይሎች ለመዋጋት የሚያስፈልጋትና ቀድሞ ከተለቀቀላት አንድ ቢሊዮን ዶላር 391 ሚሊዮን ዶላር እንዲሰጣት ከመፍቀዳቸው በፊት ምርመራውን እንድትጀምር ተጭነዋታል ብለዋል። ሼፍ ባደረጉት ንግግር እንዲህ አይነቱ ተግባር ካላስከሰሰ ሌላ ምን ያስከሰሳል በሚል ጥያቄ መልሰውታል አደም ሼፍ። ለትራምፕ አጥብቀው የሚከራከሩት ሪፐብሊካን እንደራሴው ዴቪን ኑነስ ግን የምርመራውን ሂደት የቲያትር ስራና ወንጀል ፍለጋ የሚደረግ የክስ ሂደት ብለውታል። በዝግ ስብሰባ ሲካሄድ የቆየውን ምስክርነት የመስማት ሂደት አንቋሸዋል። ባለሥልጣኖች በትራምፕ ላይ በምስክርነት ቃል የተናገሩትን ሁሉ በጽሑፍ እንዲቀርብ ኑነስ ጠይቀዋል። በሚገባ በሚዲያ የተቀናበረ የስም ማጥፋት ተግባር ነው ብለውታል። አፍጋኒስታን መዲና ላይ የመንግሥት መስሪያ ቤቶች ካሉበት አካባቢ ወጣ ብሎ ዛሬ መኪና ውስጥ የተጠመደ ቦምብ ፈንድቶ ሰባት ሰዎች ተገድለዋል፣ ሰባት ሌሎች ደግሞ መቁሰላቸውን ባለሥልጣኖች ገልጸዋል። እስካሁን ባለው ጊዜ ኃላፊነት የወሰደ የለም። ጥቃቱ የተፈጸመው የአፍጋኒስታን መንግሥት በሁለት ምዕራባውያን ታሳሪዎች ልዋጭ ሶስት ከፍተኛ ቦታ ያላቸው የታሊባን መሪዎችን ከእስር በፈታ ማግስት ነው። አንድ አሜሪካዊና አንድ የአውስትሬሊያ ተወላጅ ከሶስት ዓመታት በፊት በእስላማዊ አማጽያን ታግተው ቆይተዋል። የኢራቅ መንግስትን የሚቃወሙ ዛሬ በዋና ከተማይቱ ባግዳድ እና ከከተማይቱ ደቡባዊ ክፍሎች ተሰባስበዋል። መንግስት ለሳምንታት ሲያካሂድ ለቆየው የተቃውሞ ምላሽ የመስጠት ከባድ ጫና እንደተደቀነበት ተገልጿል። የመንግስቱ የጸጥታ ኃይሎች በባግዳድና በደቡባዊ ከተሞች ላይ በከፈቱት ጥቃት ምክንያት ጋብ ብሎ የቆየው ተቃውሞ ዛሬ በአዲስ መልክ ማገርሸቱ ታውቋል። ባግዳድ ያሉት የተቃውሞ ሰልፈኞቹ የተተኮሱባቸው እምባ አስመጪ ጋዝ የያዙትን ቆርቆሮዎች መልሰው በጸጥታ ኃይሎች ላይ እየወረወሩ መሆናቸው ተዘግቧል። ለዜናው የተያዘው ሰዓት አበቃ። ይህ ከአሜሪካ ድምፅ ሬዲዮ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሰዓት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ህዳር 3፣ 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ኢትዮጵያ የወንጀለኛ መቅጫ ስነ ስርዓት ህጓን ልታሻሽል ነው። ፖሊስ ምርመራ ለመመርመር ምን ያክል ነው መቆየት ያለበት? ገደብ አልነበረም እኛ ጋር እስከ ዛሬ አስራ አራት ቀን አስራ አራት ቀን እየጠየቀ አመት ሁለት አመት ብሎ ሊያራዝመው ይችላል። አሁን ያው አልጸደቀም ገና ሊቀንስ ሊጨምር የሚችላል። ቁጥሩ ግን አስራ አራት ቀን ነው መጠየቅ የሚችለው ፖሊስ። ግን በጠቅላላ የሚጠየቀው ካራክተር አያበቅም። ይህ ትልቅ ትልቅ ትልቅ ለዜጎች ከፍተኛ መጠቀሜት ያለው ድንጋጌ ነው። በምሽቱ ዴሞክራሲ በተግባር ዝግጅት ዘገባ ይዘናል። ስለ ጎጆ የህሙማን ማረፊያ እንነጋገራለን። ህሙማኖቹ ከመሬት ላይ ከሚታኝበት ከዛ ግርግኛ አፈር ቆሻሻ ብዙ ችግር ይደርስባቸዋል። ሴቶች ይገፈራሉ። ዘረፋ ይፈጸምባቸዋል። ብዙ ነገር አለ። የህጻናት ጥቃት ነበር። ሆስፒታል ውስጥ እንዲሰኙ ስለማይፈቀድ ዘበኞች በለሊት ያባርሯቸዋል። ዶክተር ሰላሜነሽ ጽጌ ጎጆ የህሙማን ማረፊያ መስራች ናቸው። ዘገባ ይኖረናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ባለፈው ዓመት ሰኔ 15 ቀን ተካሂዷል በተባለው የመፈንቅለ መንግሥት ሙከራ በተለያዩ ወንጀል ድርጊቶች በተጠረጠሩት 68 ሰዎች ላይ ክስ ለመመስረት ዝግጅቱን ማጠናቀቁን የፌዴራል ጠቅላይ አቃቤ ህጉ ይፋ አደረጉ። ወንጀሉ በመንግስት መዋቅር ውስጥ በሚገኙ ኃይሎችና አሰራር በመከናወኑ ምርመራውን አስቸጋሪ አድርጎት ነበር ብለዋል። ክሱ በሳምንቱ ውስጥ እንደሚመሰረትም ታውቋል። መለስካቸው አመሃ ዝርዝራለሁ። የፌዴራሉ ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ ዛሬ አመሻሹ ላይ በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ የወንጀሉ ዋና ዓላማ መንግሥትን በኃይል በማስወገድና ስልጣንንም በኃይል በመቆጣጠር ታቅዱ የተፈጸመ መፈንቅለ መንግስት ነው ብለዋል። ጠቅላይ አቃቢ ሕጉ አክለውም ተፈጽመዋል ያሏቸውን ወንጀሎች በስፍራና በጊዜ ዘርዝረዋል። የወንጀሉ ድርጊቶችን ያቀዱትንና የመሩትንም በስም እየጠቀሱ አስታውቀዋል። በተሰበሰቡ የሰው የቴክኒክና የተለያዩ ማስረጃዎችን ጠቅሰውም በበላይነት የመፈንቅለ መንግሥቱን ያቀዱትና የመሩት አሁን በሕይወት የሌሉት ብሪጋዴር ጄኔራል አሳምነው ጽጌ እንደነበሩ ገልጸዋል። በአሁኑ ጊዜ ግን በ66 ተጠርጣሪዎች ላይ ማስረጃው ተጣርቶ ክስ ለመመስረት ዝግጅቱ እንደተጠናቀቀ አቶ ብርሃኑ ጸጋዬ አስረድተዋል። በአጠቃላይ 55 ተጠርጣሪዎች ላይ ባህርዳር ላይ ክስ ለመመስረት ዝግጅት ላይ እንገኛለን ማለት ነው። አዲስ አበባ ላይ በተፈጸመውም ጥቃት 140 ተጠርጣሪዎች በቁጥጥር ስር የዋሉበት ሁኔታ አለ። ከዚህ ውስጥ አምስት ተጠርጣሪዎች ጉዳያቸው ምንም እንኳን ከዚህ ጋር ግንኙነት ያላቸው ቢሆንም ከዚህ በመለየት በጦር መሳሪያ ዝውውር እንዲታይ ተደርጎ ክስ የተመሰረተበትና በሂደት ላይ ያለ ሲሆን 61ንዱ ለጊዜው በዋስትና እንዲወጡ የተደረገ ሲሆን ከ61 ንዱ ተጠርጣሪዎች ውስጥ 13ቱ በተጠረጠሩት የወንጀል ጉዳይ በአቃቢ የማስረጃ ምዘና ሂደት በቀዳሚ ምርመራ ተደርጎ ያለቀ ስለሆነ ይሄም ለክስ ዝግጁ የሆነበት ሁኔታ ነው ያለው። በአጠቃላይ በአዲስ አበባ ላይ በ13 በባህር ዳር ላይ በ55 ተከሳሾች ላይ ህገ መንግስታዊ ስርዓቱን እና በመንግስት ላይ ወንጀል መፈጸማቸው በሰነድና በቴክኒክ ማስረጃ የተረጋገጠ ስለሆነ ክስ ለመመስረት ዝግጅት ላይ የምንገኝ ይሆናል ማለት ነው። አቃቢ ህግ ይህን ክስ ለመመስረት ረዥም ጊዜ እንደወሰደበትም አቶ ብርሃኑ አላስተባበሉም። ይሁንና ለዚህ በቂ ምክንያት አለ ይላሉ። እንግዲህ ወንጀል በመንግስት መዋቅር ውስጥ ባሉ ግለሰቦች የተፈጸመና ሁሉን ጥንቃቄ በማድረግና የመንግስት መደበኛ ስራዎችን ለመስራት በማስመሰል ከፍተኛ ዝግጅት ሲደረግ የነበረ መሆኑ ነው። የወንጀል ምርመራው ከወንጀል ውስብስብነትና ቅድም እንዳልኩኝ መንግስት ውስጥ ሆኖ ከተፈጸመው ሁኔታ አንጻር ስናይ ረጅም ጊዜ የወሰደ ነው። እንግዲህ በሁለቱም ቦታዎች የተጀመረውን ምርመራ በማጠናቀቅ በወንጀል የተሳተፉ ተጠርጣሪዎችን እንደየተሳትፏቸው የወንጀል ክስ ተዘጋጅተዋል። በአዲስ አበባና በባህር ዳር የተፈጸመው ግድያ ተያያዥነቱን በተመለከተም ከጋዜጠኛ የቀረበ ጥያቄ ነበረ። በሁለቱ ከተሞች የተፈጸሙት የወንጀል ድርጊቶች ያላቸው ቁርኝት ጠንካራ ለመሆኑ አቃቢ ሕግ ምን ያህል እርግጠኛ ነው የሚል ነበረ። የአማራ ብሔራዊ ክልላዊ መንግሥት ጠቅላይ አቃቢ ሕግ አቶ ገረመው ገብረ ጻድቅ መልስ ሰጥተውበታል። የአዲስ አበባውና የባህር ዳርን በተመለከተ የመጣዊ የቴክኒክ ግንኙነትና የምርመራ ቡድኑ ሪፖርት የሚያሳየው ሁለቱ ድርጊቶች ግንኙነት እንዳላቸው ያሳያል። ምን ያህል ጠንካራ ነው፣ ምን ያህል ጠንካራ አይደለም የሚለው በፍርድ ቤት በሚደረግ ሙግት ይፈተንኛው ነው። አሁን ባለው ሁኔታ ክስ ለመመሰረት የሚያስችል ምክንያት እንዳለ ያሳያል፣ ግንኙነት እንዳለ በዚህ ደረጃ ማለት ነው። በዚህ ደረጃ ይሄን ያሳያል። ከዛ በኋላ ግን ክርክር ራሱ የሚደረግበት ነው የሚሆነው። አቃቢ ክስ መሰረተ ማለት አልቲሜትሊ ውሳኔ አገኘ ማለት አይደለም ማለት እዚሁ ደምድምን ይሄን ነበር የደረሰበትን መረጃ ሰጠናል። ክስ ይመሰረታል። በክሱ ላይ ደግሞ ሙግት ይካሄድበታል። መጨረሻ ላይ ፍርድ ቤቶች የሚሰጡት የመጨረሻ ቨርዲክት ነው ይህንን ሊያረጋግጥ የሚችለውና በዚያ ደረጃ ሊወሰድ የሚል ነገር ነው ያለን። የፌዴራል ጠቅላይ አቃቢ ህጉ አቶ ብርሃኑ ጸጋዬም ተጨማሪ ማብራሪያ ሰጥተዋል። የክሱ ቦታዎችን በተመለከተ ዋናው የሁለቱ ወንጀሎች ግንኙነት ምንድን ነው የነበረው ድርጊት የሚለውን ነገር ነው ያብራራ ነው። በምርመራ ያገኘ ነው ማለት ነው። ከዚህ ማን ጠርቶ ለማን ተልኮ እንደሰጠ ከዛ በኋላ ያ ተልኮ ወስዶ የመጣ ሰው ምን እንደፈጸመ አብራርተና ትክክል ነው፣ ትክክል አይደለም የሚል ምንድነው? የሚቀር ምን ምን እንድናብራራ ነው የተፈለገ የሚለው ነገር አልገባኝም። ስለዚህ ያንን ተልኮ ነው ያብራራ ነው። ስለዚህ ክሱም የሚመሰረተው በህጉ ላይ ባለው አንደኛ ወንጀሉ በተፈጸመበት ቦታ አዲስ አበባ ላይ የተፈጸመ ወንጀል አለ፣ ባህር ዳር ላይ የተፈጸመ ወንጀል አለ። ሁለቱ ወንጀሎች ደግሞ አባታቸውም መነሻቸውም አንድ ነው ግን ደግሞ ድርጊቶቹ የተለያዩ ናቸው። ስለዚህ እሱን መሰረት በማድረግ ስልጣን ባለው ፍርድ ቤት እና ወንጀሉ በተፈፀመበት ቦታ መሰረት ተደርጎ ክስ የተመሰረተ መሆኑን ማንሳት ነው። አቶ ብርሃኑ እንደገለጹት አቃቤ ሕግ ክሱን በዚህ ሳምንት ውስጥ ስልጣን ላለው ፍርድ ቤት እንደሚያቀርብ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በደምቢ ዶሎ ዩኒቨርሲቲ ውስጥ ተከስቶ የነበረ የተማሪዎች ግጭት መብረዱን የዩኒቨርሲቲው ፕሬዚደንት ዶክተር ለታ ተስፋዬ ገልጸዋል። ከትላንት በስቲያ ሰኞ አንድ ተማሪ ማንነቱ ባልታወቀ ግለሰብ መገደሉንም ፕሬዝዳንቱ ተናግረዋል። በመቱ ዩኒቨርሲቲም ተማሪዎች ወደ ትምህርት እንዲመለሱ ውይይት መካሄዱን ዩኒቨርሲቲው አስታውቋል። ናኮር መልካ ዝርዝሩን ያቀርባል። ባለፈው ሰኞ በደምቢዶሎ ዩኒቨርሲቲ ውስጥ ተከስቶ በነበረው አለመረጋጋት የአንድ ተማሪ ሕይወት ማለፉን የዩኒቨርሲቲው ፕሬዚዳንት ዶክተር ለታ ተስፋዬ ተናግረዋል። ሰላዎች ወይም ባክቴሪያ አካባቢ ነው የተፈጠረው። ወደ አንድ ሰዓት ከሀያ አካባቢ ነው የሚሆነው ሰዓቱ። የተወሰኑ ልጆች ሲጮው ነበረ። ሌላው ድንጋይ ወረውራል። ሌላው ይሮጣል። በዚህ መሀል ነው አንድ ልጅ የወደቀ መሀል ላይ የወደቀውን ልጅ ብናነሳ እንደ አጋጣሚ እየደማ ነበር ማለት ነው። ከዛ በክሊኒክ እንዲታይ ተደረገ። ስሙ በላይ ሲሆን ወደ ሆስፒታል ነው የተወሰደ ያለፈ ማለት ነው። አሁን ግን ያለው ሁኔታ ዩኒቨርሲቲ ማኔጅመንት እንዲሁም የተማሪዎች ተሰብስቦ ትናንትና በአገር ሽማግሌዎች፣ በሃይማኖት አባቶች እና በአባገዳዎች ተጠርቶ ሲመክሩ ነበረ አንዳንድ ሀሳብ አንድ ያሉት ችግሮች ተወያይቶ አሁን ሰላማዊ መማር ማስተማር ሂደቱ እንደቀጠለ ነው ማለት ነው። ወደ ነበረበት ተመልሶ ልጆቹ ትምህርታቸውን ጀምረዋል ማለት ነው ዛሬ ከተማሪው ግድያ ጋር ተያይዞ አራት ሰዎች ቁጥጥር ስር ውለው ምርመራ እየተካሄደባቸው ነው ብለዋል ዶክተር ለታ። የሃይማኖት አባቶች አባገዳዎችና የአገር ሽማግሌዎች ሁሉንም ተማሪዎች በማወያየት ለወደፊቱም ተማሪዎች መሰል ግጭቶች ውስጥ እንዳይገቡ ምክር እንደሰጧቸው ተናግረዋል። በመቱ ዩኒቨርሲቲ ውስጥም ሰኞ ጠዋት ተከስተው በነበረው ግጭት ተፈጥሮ የነበረው አለመረጋጋት መቀረፉን የዩኒቨርስቲው ሕዝብ ግንኙነትና ውጭ ጉዳይ ኃላፊ አቶ ውልቀባ አሰፋ ገልጸዋል። Gracias. de ዋናው ግቢ አንድ ህንፃ ላይ ማንነቱ ባልታወቀ ግለሰብ ተነስቶ የነበረው እሳትም ቁጥጥር ስር ውሏል። በተማሪዎችም ላይ ያደረሰ ጉዳት የለም ብለዋል። ተማሪ ዮሐንስ በቀለ በዩኒቨርሲቲው ስላለ ሁኔታ ተማሪዎች የችግር ምንጭ ከመሆን የችግር መፍትሄም መሆን አለባቸው ብሏል። ከመቱ ከተማ አገር ሽማግሌዎች መካከል በተማሪዎች መካከል መቃቃር እንዳይኖር እየሰራን ነው የሚሉት አቶ ሀይሉ ለገሰ ናቸው። እነዚህ ተማሪዎች ባሳለፉት ውጣ ውረድ ሁሉ ቤተሰብ ድርሻውን ተወጥቷል። ከየትኛውም ስፍራ ቢመጡ የሀገር ሀብት ናቸው። ወደ ከተማችን ሲመጡ ደግሞ እኛ ትልቅ ኃላፊነት፣ ትልቅ አድራ አለብን ማለት ነው። እንግዳን የምንቀበልበትና የምናስተናግድበት ትልቅ ወግና ባህል አለን። ተማሪዎች ሊተባበሩ እንደሚገባ እመክራለን። ዩኒቨርሲቲ የተለያዩ ሃይማኖት ማንነት የሚታይበት ትንሹ ሀገር ስለሆነ ትኩረታቸውን እንዲሰበስቡ እንዲገናኙ ምክንያት ስለሆናቸውም ትምህርት ትኩረት ሰጥተው በትምህርታቸው በመበርታት፣ በመፋቀር፣ በመከባበር፣ በመተሳሰብና በመመካከር እንዲኖሩ እመክራቸዋለን። በየትኛውም ዩኒቨርሲቲ ውስጥ የሚማሩ ተማሪዎች ላይ ጥቃት እንዳይፈጸምና ጥቃት ፈጻሚዎች በሕግ እንዲጠየቁ የሚጠይቅ ሰላማዊ ሰልፍ ዛሬም በአምቦ ሁለተኛ ደረጃና መሰናዱ ተማሪዎች በምዕራብ ሸዋ ባኮና በምዕራብ አረርጌ መቻራ መካሄዱ ታውቋል። ለአሜሪካ ድምፅ ናኮር መልካ ከአምቦ። የሐዋሳ ከተማ ወደ ስሟ እየተመለሰች ነው ሲሉ የከተማይቱ ከንቲባ አስታውቀዋል። የሲዳማ ህዝበ ውሳኔ ያለ እንከን እንዲጠናቀቅ አስተዳደሩ በቂ ዝግጅት እንዳደረገም ተናግረዋል። በህዝበ ውሳኔው ላይ ድምፅ ለመስጠት ሁለት ሚሊዮን ሰዎች መመዝገባቸውን ብሔራዊ የምርጫ ቦርድ አስታውቋል። በሌላ በኩል በደቡብ ክልል ጸጥታ በማደፍረስና በተለያዩ ወንጀሎች የተጠረጠሩ ባለስልጣናት በቁጥጥር ስር መዋላቸውን የክልሉ መስተዳደር አስታውቋል። ዮናታን ዘብዲዮስ ከሐዋሳ ዝርዝራለው የአዋሳ ከተማ ምክትል ከንቲባ አቶ ጠራቱ በየነ ዛሬ ለጋዜጠኞች በሰጡት መግለጫ የአዋሳ ከተማ ወደ ሰላማዊ እንቅስቃሴ መመለሷና መደበኛ የንግድ መዋይ ለመደባና የአገር ጎብኚዎች እንቅስቃሴ በጥሩ ሁኔታ የተካሄደ መሆኑን ተናግሯል። በከተማው ነዋሪዎች ዘንድ ተፈጥሮ ነበር ያሉትንም ስጋትና ትርጣሬ ለማስወገድ ጥረት ተደርጓልም ብሏል። አዋሳ ከተማ ባለፉት ወራት በሰራናቸው ስራዎች ከህብረተሰቡ ጋር በርካታ ለውጦች መጥተዋል። በዋናነት ትኩረት አድርገን ስንሰራበት የነበረው በከተማ አስተዳደራችን የሰላምና የጸጥታ ጉዳይ ነው። ሁላችሁም እንደምታውቁት በሀዋሳ ከተማ ከ2010 ጀምሮ የሰላም ሁኔታው ጥሩ ያልነበረና አለመረጋጋቶች የነበሩበት ግጭቶች ያጋጠሙበት ሁኔታ ነው የነበረው። በ2010 በተለየ ሁኔታ 2011 ላይ ይሄ ሁኔታ መጠኑ ይቀንስ እንጂ በህዝባችን ዘንድ በነዋሪው ዘንድ ስጋቶች የነበሩበትን ሁኔታ አሳልፈናል። ስለዚህ እንደ ከተማ አስተዳደር ይህንን ሁኔታ የመቀየር ስራ ነው ትኩረት አድርገን ስንሰራ ነበረው በእነዚህም ሁኔታዎች ትኩረት አድርገን በሰራንበት የከተማው የሰላም ሁኔታ አሁን በፍጹም ሰላማዊ ሁኔታ ላይ የሚገኝ ነው። ከተማ አስተዳደሩ እና ህዝቡ በሰራ ስራ የከተማችን ነዋሪዎች ይህንኑ ተጠናክሮ እንዲቀጥል ከከተማ አስተዳደሩ ጋር አብረውም እንዲሰሩ፣ ወደ ከተማችንም የሚመጡ እንግዶች ያለ ስጋት ከተማዋ ፍጹም ሰላም ሆና ቀድሞ የምትሰጠውን አገልግሎት ወይም የቱሪስት መዝናኛነቷን የኢንቨስትመንት መዳረሻነቷን የቀጠለች ስለሆነ ይህንኑ ለማግለጽ ነው የሰላማ ክልል ውሳኔ ህዝብም ያለ እንከን እንዲጠናቀቅ አስተዳደሩ በቂ ዝግጅት አድርጎ ላይ ያሉት ምክትል ከንቲባው በሀዋሳ ከተማ የተመዝጋቢዎች ቁጥር አነስተኛ ነው የሚባለው ተጨባጭ አይደለም ነው ያሉትም ምዝገባ መጠኑን በተመለከተ ቁጥሩን ምርጫ ቦርድ የሚገልጸው ቢሆንም እኛም ከምርጫ ቦርድ ባገኘነው መረጃ አሁን በከተማችን የተመዘገበው የነዋሪዎች ቁጥር ዝቅተኛ ነው የሚል እምነት የለም። አሁን ከምርጫ ቦርድ ያገኘ ነው እስከ ትናንት ድረስ ባለው ወደ ሰባ አምስት ፐርሰንት የከተማው ነዋሪ ድምፅ መስጠት የሚችለው ተመዝግቧል። በምርጫ እንዳይሳተፉ ተፈልገው መታወቂያ እንዳይሰጣቸው የተደረጉ የከተማዋ ነዋሪዎች አሉ የተባለውን በተመለከተ ምክትል ከንቲባው የሚከተለውን አስገንዝበዋል። የመታወቂያ ካርድ አሰጣጥ አሰራር ስርዓት አለ። ሁላችሁም እንደምታውቁት ይሄ ሪፈረንደም አዋሳን ጨምሮ በሁሉም የሲዳማ ወረዳዎች ውስጥ እንደሚካሄድ አንድ ግለሰብ ለመመዝገብ የሚያስፈልገው ቅድመ ሁኔታዎች ምን እንደሆኑ አስቀድሞ ምርጫ ቦርድ መረጃ ሰጥቷል። የከተማ አስተዳደሩ መረጃ ሰጥቷል። በዚህ መሰረት አንዱ መስፈርት ሆኖ የተቀመጠው በከተማ ውስጥ ስድስት Terima kasih. የኖረ እና የነዋሪነት መታወቂያ ያለው መሆን እንዳለበት ተገልጿል። ስለዚህ ይህንን ሪፈረንደም ለመሳተፍ የሚፈልግ አካል በሙሉ በቅስቀሳ ወቅትም ከቅስቀሳ በፊትም በነበሩ ጊዜያቶች እንዲወስድ ሁሉንም ምቹ ሁኔታዎች ተመቻችተዋል። ወደዚህ ምዝገባ ከተገባ በኋላ የተወሰነ አንድ ቀበሌ ላይ ትናንት መታወቂያ አልተሰጠንም ይታደስልን የሚል ጥያቄዎች ቀርበዋል። የመጡት አካላት በርከት ብለው በቁጥር የመጡ በመሆኑ በወቅቱ የቀበሌው አስተዳደር ወረፋ ጠብቀው ለማስተናገድ ተሞክሯል። እናንተም ሄዳችሁ ማረጋገጥ ይቻላል። አሁንም የ የመታወቂያ ማደስ ስራው እየተሰጠነ ያለው ከዚህ ውጭ አንደኛውን ምልክት ለመምረጥ አንደኛውን ምልክት ደግሞ እንዳይመርጥ ለማድረግ የሚባለው የተሳሳተ ነው። ሁለቱም ምርጫዎች በተገቢው ምርጫ ቦርድም ለጥፏል። በሚመለከተው ቦታ ይሄኛውን ምረጥ ይሄኛውን አትምረጥ የሚል ጫናም በከተማ አስተዳደራችን እየተፈጠረ አደለም። በዚህ ሁኔታ የሚፈጥር አካል ካለም ተገቢነት የሌለው ስለሆነ እንደ ከተማ አስተዳደር ይህንንም ለመከላከል የምንሰራ ነው። የውሳኔ ህዝብ ስራ በመንግስት የልማት ስራዎች ላይ ጫና አሳድሯል ተብሎ ከጋዜጠኞች ለቀረበላቸው ጥያቄም፣ የለም፣ እንዲያውም ከወትሮ በተለየ ሁኔታ የልማት ስራዎች እየተሰሩ ይገኛሉ ነው ያሉትም። ለከተማው ሰላምና ደህንነት ስጋት የሆኑ ነው ያሉትን እንደ ሺሻ ማጨሻና መቃሚያ ቤቶች ያሉ ህገወጥ የንግድ እንቅስቃሴ መዝጋትና በጎዳና ላይ ያሉ ዜጎችን የማንሳት እንዲሁም ወደ መደበኛ ኑሯቸው የመለስ ስራም ከተለያዩ ግብረሰና ድርጅቶች ጋር በመተባበር እየተሰራ መሆኑን ተናግሯል። ከፌዴራል መንግስት ጋር በመተባበር አምስት ግብረሰናይ ድርጅቶች ጋር ውል ተፈርሟል። በተፈረመው ውል መሰረት አራት መቶ ሶስት የሚሆኑ ህጻናት ከጎዳና ላይ ለማንሳት እንደ ከተማ አስተዳደር ስራው ተጀምሮ አሁን የዝግጅት ስራው ተጠናቆ እነዚህን አራት መቶ ሶስት ህጻናት ከጎዳና ላይ በማንሳት ለሚቀጥሉት ሁለት ዓመታት የማደሪያም መሰረታዊ የኑሮ ፍላጎታቸውን በሚያሟላም ሁኔታ ተጠብቆ ትምህርት እንዲያገኙ ተደርጎ ስልጠናም እንደዚሁ እንዲያገኙ ተደርጎ ህይወታቸው የሚቀየርበት ሁኔታ እየተሰራ ነው ያለ ምክትል ከንቲባው በከተማው የተባባሰ የመጣው የኑሮ ውድነትም ከአገሪቱ አጠቃላይ የሰላምና የጸጥታ ነባራዊ ሁኔታ ጋር የተያያዘ ነው ብለዋል። በሌላ በኩል ለውሳኔ ህዝብ ሁለት ሚሊዮን መራጮች መመዝገባቸውና ሂደቱም ሰላማዊ የሆነ መንገድ በመከናወን ላይ እንደሚገኝ የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ አስታውቀዋል። ይህ በእንዲህ እንዳለ በተመሳሳይ ክልሉ ወደ ሰላም መመለሱን የክልሉ ምክትል ርዕሰ መስተዳድር አቶ ሬስቱ ይርዳው ገልጠዋል። ይህ የህግ የበላይነትም የማስከበር ስራ እየተሰራ ጋራ መሆኑም ተናግሯል። ህግ መከበር አለበት። ዜጎች ዋስትናቸው ህግ ነው። ከፈጣሪ በታች ህግ የማስከበር ጉዳይ እሚያጭ ያለ አሁንም ከጀርባ ሆኖ የሚያሸብሩ ከሆነ ለሰላምና ደህንነታችን፣ ለህብረተሰቡ ሰላምና ደህንነት አደጋ ነው የሚሆኑ። ስለዚህ እዚህ ላይ የተጠናከረ ስራ መስራት ያስፈልጋል። በደቡብ ክልል በተለያዩ የመንግስት ስራ ኃላፊነት ላይ ተቀምጠው የክልሉን ጸጥታ በማወክና በተለያዩ ወንጀሎች በመሳተፍ ከተጠረጠሩ 129 ሽማምንቶች 137ቱ በቁጥጥር ስር መዋላቸውን የክልሉን መስተዳደር ጠቅሶ የመንግስት ቴሌቪዥን ዘግቧል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ አዋሳም ሐዋሳ ወደ ሰላሟ እየተመለሰች መሆኗንና የሲዳማ ውሳኔ ሕዝብም ያለን እንዲጠናቀቅ አስተዳደሩ በቂ ዝግጅት ማድረጉን የከተማይቱ ከንቲባ ካሳወቁበት የዮናታን ዘብዲዎስ ዘገባ ወደ ተከታዩ ቅንብር እናልፋለን። ዮናታንን አመሰግናለሁ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን ኢላማ ያደረገ ታሪካዊ የምርመራ ሂደት ዛሬ ዋሽንግተን ዲሲ ላይ ተጀምሯል። ትራምፕ ሥልጣናቸውን የራሳቸውን የፖለቲካ ጥቅም ለመጠበቅ ተጠቅመውበት እንደሆነ ለማወቅ በሚደረገው ምርመራ ቁልፍ ቦታ ያላቸው እንደራሴዎች ተጻራሪ አመለካከቶችን አንጸባርቀዋል። ዴሞክራቲክ እንደራሴዎች ፕሬዚደንት ትራምፕ ላይ ክስ ለመመስረት የሚያደርጉትን ጥረት የሚመሩት የተወካዮች ምክር ቤቱ የስለላ ንዑስ ኮሚቴ ሊቀመንበር አደም ሺፍ ባደረጉት የመክፈቻ ንግግር ፕሬዚደንት ትራምፕ በዋናው ዴሞክራቲክ የምርጫ ተገዳዳሪያቸው በቀድሞው ምክትል ፕሬዚደንት ጆ ባይደንና በልጃቸው ሃንተር ባይደን ላይ ዩክሬን ምርመራ እንድትከፍት ጫና አድርገዋል ብለዋል። ዩክሬን በምስራቅ ክፍሏ ያሉትን የሩሲያ ደጋፊ ተገንጣዮች የሚባሉትን ኃይሎች ለመዋጋት የሚያስፈልጋት የተባለ እና በዩናይትድ ስቴትስ የተወካዮች ምክር ቤት ቀደም ሲል ከተፈቀደላት አንድ ቢሊዮን ዶላር አግተውት የነበረውን 391 ሚሊዮን ዶላር መልሰው ከመልቀቃቸው በፊት ምርመራ እንድትጀምር ተጭነዋታል ብለዋል ሺፍ ባደረጉት ንግግር። በጆ ባይደን ላይ ለትራምፕ አጥብቀው የሚከራከሩት ሪፐብሊካን እንደራሴ ዴቪን ኑነስ ደግሞ የምርመራውን ሂደት የትያትር ሥራና ወንጀል ፍለጋ የሚደረግ ሂደት ብለውታል። በዝግ ሲካሄድ የቆየውን የእማኝነት ቃል የመስማት ሂደትም አንቋሸዋል። ባለሥልጣኖች በትራምፕ ላይ የተናገሩት ሁሉ በጽሑፍ እንዲቀርብ ኑነስ ጠይቀዋል። በሚገባ የተቀናበረ በሚዲያ የሚካሄድ የስም ማጥፋት ተግባር ነው ብለውታል። ሂደቱን እንደ ራሴ ኑነስ ፕሬዚደንት ዶናልድ ትራምፕ ሥልጣናቸውን ለግል የፖለቲካ ጥቅም አውለዋል በሚል በዩናይትድ ስቴትስ የተወካዮች ምክር ቤት ዴሞክራቲክ እንደ ራሴዎች የተሰማውን ውንጀላ ተከትሎ ዛሬ የተጀመረውንና የምስክሮች ቃል በይፋ እየተሰማ የሚገኝበትን ኢምፒችመንት የሚባለውን የህግ ሂደት ምንነት እንዲያብራሩ የህግ ባለሙያ ጋብዘናል። አሉላ ከበደ ነው ያነጋገራቸው። ባለሙያው ራሳቸውን አስተዋውቀው ይጀምራሉ። ስሜ ደረጀ ደምሴ ይባላል። ቦስተን ማሳቹሰትስ፣ ደምሴ ንቸርች በሚባል ህግ ቢሮ ውስጥ ፓርትነር ነኝ ባለፉት ሀያ ሁለት አመታት በህግ ጠበቃነት በተለያዩ ስቴቶች እየሄድኩ ህገ መንግስቱን የሚመለከቱ የተለያዩ የህግ ጉዳዮች በጣም ብዙ ኬዞች ሰርቻለሁ። የሲቪል ራይት ኬዞችንም መንግስትን በመክሰስ የተለያዩ ኬዞች ላይ ሰርቻለሁ። አቶ ደረጀ ደምሴ በቅድሚያ ለትውውቁ አመሰግናለሁ። ሙያና ልምዶ ከምንወያይበት ርዕሰ ጉዳይ ጋር ያላቸውን ተዛምዶ ያመላክታል። የዩናይት ስቴትስ ምክር ቤት አንድን ሲቪል የመንግስት ባለስልጣን በወንጀል የሚከስበትና ከኃላፊነት እስከ ማስነሳት ለሚደርስ በህግ የሚወሰድ እርምጃ የሚያበቃ ሂደት ፕሬዚዳንት ዶናልድ ትራምፕ ራሳቸው የተከሰሱበት የመጀመሪያው ይፋ የምስክሮች ቃል የሚሰማበት በሁሉም መልኩ ታሪካዊ የሚሰኝ ሂደት ዛሬ ተጀምሯል። ይሄ በእንግሊዝኛው አጠራር ኢምፒችመንት የተባለ የተከሰሰው ሰው አንድ ከፍተኛ የመንግስት ባለስልጣን ጥፋተኛ ሆኖ ከተገኘ ፕሬዚዳንቱ ጭምር ከስልጣን ሊያስወግድ የሚችል ይህ የሕግ ሂደት እንዴት ነው የሚሰራው? አንድ የዩናይት ስቴትስ ፕሬዚዳንት ከስልጣን ሊነሳ የሚችለውስ ምን ተደርጓል ተብሎ ሲታመን ነው። እንግዲህ በአሜሪካ ህገ መንግስት የመንግስቱን መዋቅር በሚያስቀምጥበት ጊዜ ሶስት የተለያዩ ክፍሎች አለው። እነዛ ሶስት ክፍሎች የህግ አውጪ፣ የህግ አስፈጻሚና ፍርድ ቤት ናቸው። ህገ መንግስቱን በሚያወጡበት ጊዜ አንድ ትልቅ ጥያቄ ተነስቶ የነበረው ህግ አስፈጻሚ ሆኖ የሚቀመጠው ፕሬዚዳንቱ ጥፋት ቢያጠፋ ምንድን ነው የሚደረገው የሚለው ላይ ውይይት ተደርጎ ነበር። ተራ ጥፋት፣ የግል ጥፋት ሳይሆን ሃይ ክራይም እን ሚስ ዲሚነር ብለው አስቀምጦታል። እነዚህም ከፍተኛ ወንጀል እና ዲሚነሮች ከስራው ጋር የተገናኘ ከሀማፊነቱ ጋር የተገናኘ ወንጀል ከፈጸመ ከስልጣን ተገዶ እንዲወርድ የሚያደርግ አንቀጽ የመጀመሪያው አርቲክል ላይ ለህግ አውጪው መብት የሚሰጥ አንቀጽ አስቀምጠዋል። ያ አንቀጽ ፕሬዚደንቱ ህግ አስፈጻሚው ከህግ በላይ አይደለም፣ ማንም ሰው ከህግ በላይ አይደለም ሀይካን ክራይምስ ኤንድ ሚስድሚነር አናሳ የሚሆኑን ከፍተኛ ወንጀሎች ከስራው ጋር ከኃላፊነቱ ጋር የሚገናኝ ከሆነ በዛ ከስልጣኑ ተገዶ የሚወርድበት ፕሮሰስ ኢምፒችመንት እስካሁን ድረስ በዝግ ነበረ የሚካሄድ የነበረው። አሁን ግን በፓብሊክ የተጀመረው ምክር ቤቱ ስርዓት እንግዲህ ያንን የመጀመሪያ ደረጃ ፕሮሰስ የሚያካሄድ ነው እና በህገ መንግስቱ መሰረት ሁለት ክፍሎች አሉት ህግ አውጪው ሀውስ ኦፍ ሬፕሬዘንታቲቭ አራት መቶ ሰላሳ አምስት የሚሆኑ ከዛ ደግሞ ለብቻቸው ሴኔተሮች አሉ ከየስቴቱ ሁለት ሁለት ተመርጦ የሚመጡ እና ሀውስ ኦፍ ሬፕሬዘንታቲቭ ኢምፒችመንት የሚጀመረው በአራት መቶ ሰላሳ አምስቶቹ ነው። እነሱ ከሳሽ ናል በህገ መንግስቱ፣ ሴኔቱ ደግሞ ፈራጅ ነው። አንዱ ከሳሽ ነው፣ አንደኛው ክሱን አዳምጦ የሚፈርድ ነው ማለት ወደ ፍርድ ቤት አይደለም በዛ ሁኔታ አሁን የክሱ መንገድ ገና መጀመሩ ነው እና ምን አይነት አንቀጾች በምን አይነት ወንጀሎች እንደሚከሰስ ገና አልተረጋገጠም። ወንጀሉ ገና እየተሰማ ሰዎች እየመጡ የማይን ቃል እየሰጡ ነው እና በዛ መሰረት ዶናልድ ትራምፕ ፕሬዚዳንቱ እነዚህ እነዚህን ጥፋቶች አጥፍተዋል፣ በዛ ምክንያት ከስልጣኑ መወገድ አለበት ብለው የክስ ይመሰርታል። ያ ክስ ወደ ሴኔቱ ይሄዳል። እነዚህ ሲያሳልፉ በማጆሪቲ ብቻ ነው የሚያሳልፉት። በአብላጫ ድምጽ ካሳለፉ በቂ ይሆናል። እንደ ራሴዎች ምክር ቤት ለመሄድ መልካም። ቀደም ብለን እንደ ጠቀስ ነው ታሪካዊ ሂደት ነው። የተከፋፈለ ቡድናዊ አተያይ ባለበት ከሳሾቹ ዴሞክራቶች ይሄን ክፍፍልና አንድ ነገር በተፈለገ መንገድ የሚታይበት ጊዜ በዋናው ጭብጥ ላይ ለማተኮር መርጠናል ያሉበትን መንገድ እየተናገሩ ነው ምን ይጠበቃል? ዞሮ ዞሮ ሁለት ቡድኖች የየራሳቸውን ፍላጎት የሚያንጸባረቁበት እንደመሆኑ በመጀመሪያ ደረጃ እዚህ ሰዎች የሚሉት የታወቀ ነው። ከዚህ በፊት በዝግ ችሎት ቃላቸውን ሰጥተዋል። ምንድነው የተደረገው የሚለው ላይ ብዙ ፍክር የለ። መሰረቱ ምንድነው ፕሬዚደንት ትራምፕ ለዩክሬን ፕሬዚደንት ዜሌንስኪ ከሚባሉ አዲስ ከተመረጡ የዩክሬን ፕሬዚደንት ጋር በስልክ በሚነጋገሩበት ጊዜ ለዩክሬን መንግስት ህግ አውጭው አጥብቆ ያሳለፈውን የሚሊተሪ እርዳታ ከአራት መቶ ሚሊዮን በላይ የሚሆን ለዩክሬን ከመሰጠቱ በፊት ዩክሬን በአሜሪካ ፖለቲካ ጣልቃ ገብቶ ወደፊት በዴሞክራት ተመራጭ ሆኖ ከዶናልድ ትራምፕ ጋር ሊወዳደር ይችላል ተብሎ የሚጠበቀውን በፊት ምክትል ፕሬዚደንት የነበረውን ጆሴፍ ባይደን የሚባለውን ኢንቨስቲጌት እንደሚያደርጉና በኮረፕሽን ኢንቨስቲጌት እያደረግነው ነው ብለው መግለጫ እንዲሰጡ ያ ሲሆን ለዶናልድ ትራምፕ የወደፊት ማሸነፍ እድል መንገድ ከፍት ለማመቻቸት ተብሎ የተደረገ ያንን ካልሆነ ደግሞ ሚሊተሪ የተፈቀደውን እርዳታ ዩክሬን እንዳያገኝ ወደ አሜሪካ መጥቶ ከዶናልድ ትራምፕ ጋር ፕሬዝዳንት እንዳይገናኝ፣ እገዳ እንደሚደረግበት በተለያዩ ሰዎች በድብቅ መልእክቱን በማስተላለፍ በተጨማሪም በቀጥታ በስልክ ንግግር ጊዜ ያንን ጠቅሶ እንደተናገረ እና የተሰጠውን የፖለቲካ ቦታ ስልጣን ለግል ጥቅም አውሏል። መንግስት የፈቀደውንም እርዳታ ለግል ጥቅሙ ሲል አዘግይቷል። ያንንም በማዘግየት ለግል ጥቅም የሚሆን እርዳታ ከውጭ ሀገር ፕሬዚደንት ጠይቋል በሚል ነው አቶ ደረጀ። የምስክሮች መስማት ሂደቱ የያዝነው ነው ሳምንት የመጀመሪያው ነው። ዛሬ ሁለት ምስክሮች ይሰማሉ። የፊታችን አርብ በዩክሬን በጊዜው የዩናይት ስቴትስ አምባሳደር የነበሩት በዚሁ ከክሱ ጋር በተያያዙ ጉዳዮች በግፊት ተነስተዋል ከስልጣናቸው የተባሉት አምባሳደር ምስክርነት ቃላቸውን ይሰጣሉ። መጪው ሳምንትም በተመሳሳይ ሌሎች ድምጾች ይሰሙበታል። በሂደት ተከታትለን የሚኖሩትም ሁኔታዎች በምንገመገምባቸው ፕሮግራሞች መልሰን እንደምናገኘው ተስፋ አደርጋለሁ ለአሁኑ ለሰጡን ሙያዊ ትንታኔ ለጊዜው አመሰግናለሁ እግዜር ይስጥልኝ አመሰግናለሁ ክቡራትና ክቡራን አድማጮች የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቋል በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው እያደመጣችሁን ያላችሁት። ከዚህ ዝግጅታችን በተጨማሪ በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ጋቢና በሚል ርዕስ የምናቀርብላችሁን ዝግጅት በ19ና በ25 ሜትር ባንድ አጭር ሞገድ እንድትከታተሉ እንጋብዛለን። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። ቪኦኤ አምሃሪክ ብላችሁ በፌስቡክ እና በትዊተር ተከተሉን ተነጋገሩ። እንዲሁም የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶርና ከአፕ ስቶር አውርዳችሁ ዝግጅቶቻችንን በቀላሉ ማዳመጥ ትችላላችሁ። የምሽቱ አየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኗ ናሽዋን ካሊ የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው ነች። ከምሽቱ ሶስት ሰዓት ከ39 ደቂቃ ሌል ትንሽ ሰከንዶች ይቀራሉ። እያስተናገድናችሁ ያለ ነው ሰሎሞን አባተና አዳነች ፍስሀዬ ነን። ወደ ዴሞክራሲ በተግባር ኢትዮጵያ ከግማሽ ክፍለ ዘመን በላይ በስራ ላይ የነበረውን የወንጀለኛ መቅጫ ሥነ ሥርዓት ሕግ ለማሻሻል ዝግጅቷን ማጠናቀቋ ተሰምቷል። ማሻሻያው ለብዙ ጊዜዎች ለብዙ ዜጎች ፍትሕ እጦት አስተዋጽኦ ሲያደርጉ የነበሩ የሕግ አግባቦችን እንደሚያስወግድ ሀገሪቱን ከዘመናዊው ዓለም አቀፍ የፍትህ አሰራር ጋር እንደሚያስተዋውቅ የማሻሻል ስራውን ሲመራ የነበረው የመንግሥት አካል ለአሜሪካ ድምፅ ሬዲዮ አስታውቋል። ሀብታሙ ስዩም ዝርዝራለው። በኢትዮጵያ የህግ ምሁራን ዘንድ አከራካሪ ሆነው ከባጁ ጉዳዮች መካከል አንዱን በመምዘዝ ቆይታችን ይጀመር። አንድ ሰው ነፍስ አጥፍትሃል ተብሎ የመጨረሻ ውሳኔ ተላለፈበት። ከጊዜያት በኋላ ግን ተገደለ የተባለው ሰው በሕይወት መኖሩ ታወቀ። ከለዳው ተፈርዶበት በእስር የከረመው ሰው ዕጣ ምን የሚሆን ይመስላችኋል? አማራጭ ተብለው ወደሚነሱ የእኛ ሀገር መፍትሄዎች ቆየት ብለን እንመጣለን። የባህር ማዶ ሀገራት ውሳኔ የሚያስለውጥ አዲስ ማስረጃ በሚያገኙ ጊዜ መሰል ክስተትን የሚጠግኑበት ስርዓት አላቸው። ሪስ ኦፍ ጀጅመንት ወይም የመጨረሻ ፍርድ እንደገና ማየት የሚባል ጽንሰ ሀሳብ አለ። አንድ ፍርድ ቤት ውሳኔ ከሰጠ በኋላ የሰጠው ውሳኔ ስህተት መሆኑን ግን ጥሩ ሆን ስህተት መሆኑን ቢገነዘብ ተመልሶ ይህን ውሳኔ እንደገና የሚያይበት ስርዓት ማለት ኢትዮጵያ ለሀምሳ ሰባት ዓመታት የተጠቀመችበት የወንጀለኛ መቅጫ ስነ ስርዓት ህግዝ ወደ በጠንቅጽ በመስተሳሳባቸውን ካወቁ ተመልሰው የሚያወዱት ስርዓት በሌሎች ሀገሮች ሪቪ ኦፍ ጀጅመንት የሚባል ኮንዘርት ነው። በጣም የታወቀ ኮንዘርት ነው። እኛ ስነ ስርዓት ህግ ላይ የለም፣ አይታወቅም። መሰል ክስተቶች ተደጋግመው ባይፈጠሩም ቢፈጠሩስ ብለው ለሚጠይቁ የህግ ዓለም ሰዎች የሚቀርቡ መፍትሄዎች ከወንጀል ስነ ስርዓት ህጉ በቀጥታ የሚጣቀሱ አይደሉም። የእጅ አዙር ብልሃቶች ተብለው ሊገለጹ የሚችሉ ናቸው። አንዳንድ የህግ ባለሙያዎች ያለው ብቸኛ አማራጭ ካለጥፋቱ የተወሰነበትን ሰው ቅጣቱን አጠናቆ እንደ ወጣ ወንጀለኛ ቆጥሮ መፍታት ነው ይላሉ። ሌሎቹ ደግሞ ወደ ወንጀል ህጉ መለስ ብለው የይቅርታና ምህረት አግባቦችን በማየት ካለ ጥፋቱ የከረመውን ሰው መልቀቅ የተሻለ ነው በሚለው ይሟገታሉ። ውሳኔ የተላለፈበት ሰው ቀድሞ የተከሰሰው ይቅርታ በማያሰጡ ወንጀሎች ቢሆንስ ሌላ የሙግት መነሹ ነው። ከጥቂት ጊዜያት በኋላ ግን መሰል ሙግቶች የሚቀንሱ ይመስላል። ምክንያቱም ኢትዮጵያ ለግማሽ ክፍለ ዘመን የተጠቀመችበትን የወንጀለኛ መቅጫ ስነ ስርዓት ህግ በአዲስ ታሻሽላለች ተብሎ ይጠበቃልና ማሻሻያ የሚደረግበት ህግ ለአካዳሚክ ሙግቶች መልስ ከመስጠት ይሻገራል። የፍትህ ጥያቄዎችን የመመለስ ኢትዮጵያን ከዘመናዊው ዓለም አቀፍ የፍትህ ስርዓት ዘይቤ ጋር እኩሌታ የማድረግ አቅም እንዳለው ዓመታትን በፈጀው የማሻሻያ ጥናቱ የተሳተፉት በኢፌድሪ ጠቅላይ አቃቢ ህግ የህግ ጥናት ማርቀቅና ማስረጽ ዳይሬክተር አቶ በላይሁን ይርጋ ከማሻሻዩ አስፈላጊነት ጋር ያስረዳሉ። የመጀመሪያውን ጉዳይ ብንመለከት እንኳን በአስራ ዘጠኝ ሀምሳ አራት አመተ ምህረት ኢትዮጵያ የነበራት አህዳዊ ስርአት ነው። ስለዚህ የወንጀለኛ መቅጫ ስነ ስርአት ህጉ በዛ ሰዓት የወጣው አህዳዊ ስርአትን ታስታዛርጎ ፌዴራላዊ ስርአትን ሳይሆን አህዳዊ ስርአትን ታስታዛርጎ የወጣ ነው ማለት ነው። እንደዛ ከሆነ የክልል ፍርድ ቤቶች ስልጣን፣ የፌዴራል ፍርድ ቤቶች ስልጣን፣ የክልል ፖሊስ፣ የክልል ጠቅላይ አቃቢ ህግ፣ የፌዴራል ፖሊስ፣ የክልል የፌዴራል ጠቅላይ አቃቢ ህግ ስልጣኖች ምን ምንድን ናቸው? የክልል ፍርድ ቤቶች፣ የፌዴራል ፍርድ ቤቶች የሚሉ ኮንሴፕቶች ያሉትም። ሌላኛው ከዛ በኋላ ዘጠና ስድስት ዓመተ ምህረት የወጣ የወንጀል ህግ አለ። የወንጀለኛ መቅጫ ስነ ስርዓት ህጎች ዋና አላማቸው የወንጀል ህግን ማስፈጸም ነው። የወንጀል ህግ እንዴት ነው የሚመራው? ምርመራ እንዴት ነው የሚጀመረው? አቃቤ ህግ ክስ ሲመሰርት እንዴት ነው የሚያደርገው? ምርመራ ሲመራ እንዴት ነው የሚያደርገው? ተከሳሽ እንዴት ይጠራል? እንዴት ምርመራ ይደረጋል? የፍርድ ቤት አካሄድ እንዴት ነው? ምስክር ሲጠርብ የተከሳሽ ወይም የግል ተበዳይ ምስክርቶ ሰርፈ የሚሉትንና ይብን እስካፈጻጽም ድረስ ማረሚያ ቤቶች እስከሚያስፈጽሙ ጉዳይ ድረስ የሚመራው በስነ ስርአት ህግ ነው። ስለዚህ በአስራ ዘጠኝ ዘጠና ስድስት አዲስ የወንጀል ህግ ከወጣ የግድ ከዚህ ጋር የሚጣጣም አዲስ ስነ ስርአት ህግም ያስፈልጋል ማለት ነው። ከዛ ውጪ በህገ መንግስቱ አለ። ህገ መንግስቱ ላይ ከሰብአዊ መብት፣ የቡድን መብት፣ የግል መብቶች ጋር ተያይዘው በርካታ አዲስ ነገሮችን አምጥቷል። ነገር ግን ይሄ በአስራ ዘጠኝ ሀምሳ አራት አመተ ምረት የወጣ ወንጀለኛ መቅጫ ህግ ከዚህ ከሰብአዊ መብት አንጻር ያለው ትኩረት በጣም ደካማ ነው። በማሻሻያው መሰረት ለወትሮ የወንጀለኛ መቅጫ ስነ ስርዓት ህግ ተብሎ ይጠራ የነበረው ህግ የወንጀል ህግ ስነ ስርዓትና ማስረጃ ህግ የሚል አዲስ ስያሜ ይኖረዋል። ማሻሻያው ያካተታቸው አንቀጾች ከተከሳሽና ተጠርጣሪዎች አያያዝ ጋር በተያያዘ የሮሮ ምንጮች የነበሩ አሰራሮችን ለመቅረፍ እንደሚያስችል አቶ በላይ ይሁን ያምናሉ። ለምሳሌ ዋስትና በተመለከተኝ ሀገር በጣም ብዙ ሮሮ የሚነሳበት ነው። በቀላል ወንጀልም በብዙ በመካከለኛ ወንጀል የሚፈጸመ ዋስትና ሲከለከል እንዲህ እንዲህ አይነት አሁን እነዚህ ነዚህ በግልጽ ተቀምጠዋል። ዋስትና በመር ደረጃ ማለት መሆኑ። ከዛ ውጪ የክርክር ሂደት ለምሳሌ ፖሊስ ምርመራ ለመመርመር ምን ያክል ነው መቆየት ያለበት ገደብ አልነበረው ኛ ሀገር እስከ ዛሬ አስራ አራት ቀን አስራ አራት ቀን እየጠየቀ አመት ሁለት አመት ሁሉ ሊያራዝመው ይችላል። አሁን ያው አልጸደቀም ገና ሊቀረሰው ሊጨምር የሚችላል ቁጥሩ ግን አስራ አራት ቀን ነው መጠየቅ የሚችለው ፖሊስ። ግን በጠቅላላ የሚጠየቀው ከአራት ሰው አይበቅም። ይህ ትልቅ ትልቅ ትልቅ ለዜጎች ከፍተኛ የሆነ ጠቀሜታ ያለው ድንጋጌ ነው። ከፍተኛ የሆነ በወንጀል ስራ ስራ ስራት ውስጥ የሚያሉ ሰዎችን ፕሮቴክት የሚያደርግ ፖሊስ ወይም ሌላ አካል እንደፈለገ ማረፊያ ቤት ማረሚያ ቤት ወይም ማቆያ ቤት እንዳያቆያቸው ፕሮቴክት የሚያደርጋቸው ነው። አቃቢት ክስ ለመመስረት ምን ያክል ጊዜ ነው ማቆየት ያለበት ግልጽ ድንጋጌ ተቀምጧል። ከዚህ በተጨማሪ ሕጉ በሌሎች ሀገራት ሲሰራባቸው የነበሩ መልካም አሰራሮችን እንደተዋሰ ለሀገር በቀል ባህላዊ የሕግ እሳቤዎችም ቦታ እንደሰጠ አቶ በላይሁን ነግረውናል። ፍሪ ባርጌ የጥፋተኝነት ድርድር የምንለው ማለ ተከሳሽ ና አቃቤ ሕግ የሚደራደሩበት ስርዓት በካናዳ፣ በአሜሪካ፣ በሌሎች ሀገሮችን በጣም የሚታወቅ ሀሳብ ነው። እዛ ሀሳብ ነው በእኛ ሀገር የለም። አማራጭ መፍትሄ የምንላቸዋለ ሁልጊዜ ሰው ተጠብቶ ማረሚያ ቤት መሄድ አይጠበቅበትም። ከባህሪው አንጻር ለምሳሌ በሱስ የተጠመደ ከሆነ የአእምሮ ችግር ያለበት ከሆነ፣ ሌሎች ሌሎች ችግሮች ካሉ አማራጭ መፍትሄዎች መኖር አለበት። የእኛ የወንጀለኛ መቅጫ ስነ ስርዓት አጠቃቀው ምሄልን ማለት ነው አይታወቅም። ሁልጊዜ ወደ ማረሚያ ቤት ነው ሰው የሚላከው ግን፣ ብዙ ስርዓቶች አሉ። ሌላው ኢትዮጵያ በርካታ የሆነ ባህላዊ ስርዓቶች አሏት፣ የወንጀል ጉዳይን ጨምሮ በመጨረሻ ልማት ለመጠቅላቸው ስርዓቶች አሉ። እነሱንም እንደየጠቀሜታቸው እውቅና መስጠት ያስፈልጋል። የመንግስት መስሪያ ቤቶች ተጠርጣሪዎችና ወንጀለኞችን በተመለከተ የሚኖር ዓለም አቀፍ ትብብርን የሚያከናውኑባቸው የሕግ አቅጣጫዎች ማስቀመጡን የነገሩን አቶ በላይሁን ይርጋ፣ የኢትዮጵያ ፍርድ ቤቶች የወንጀል ማስረጃዎችን በምን አግባብ መቀበል እንዳለባቸው የሚያሳይ ወጥ ሕግ አለመኖሩን አስታውሰው፣ አዲሱ ሕግ ከስያሜው ጀምሮ በማስረጃ አያያዝ ተገበር ስለሚገባው ሥርዓት በዝርዝር እንደሚያብራራ ነግረውናል። ለሚኒስትሮች ምክር ቤት የተመራው ረቂቅ ማሻሻያ በ2012 የመጀመሪያ ወራት ሕግ ሆኖ እንደሚጸድቅ ይጠበቃል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። በወንጀል ስነ ስርዓት ህግ ማሻሻያ ላይ የተቀናበረውን የሀብታሙ ስዩም ዘገባ ነው በዲሞክራሲ በተግባር ዝግጅታችን ያደመጣችሁት። ክቡራትና ክቡራን አመሰግናለሁ ሀብታሙን ለዘገባው። ተከታዩ ዝግጅት ሴቶችና ቤተሰብ ነው። ዶክተር ሰላሜነች ጽጌ በጥቁር አንበሳ ሆስፒታል የህፃናት ህክምና ክፍል ውስጥ የምትሰራ ወጣት ሴት ዶክተር ናት። ትላልቅ ሪፈራል ሆስፒታሎች ዙሪያ ከክፍለ ሀገር የሚመጡ ማረፊያ ያጡ ህሙማንና አስተማሚዎቻቸው ችግር መፍትሄ እንዲያገኝ ስትል የጎጆ የህሙማን ማረፊያ መስረታ እየሰራች ትገኛለች። የዘንድሮ የላቀች ሴት ተሸላሚም ናት። ኤደን ገረመው አነጋግራት ዘገባ አዘጋጅታለች። በልጅነቷ ያጋጠማትን የቆዳ ህመምና ስቃይ ተከትሎ ገና ከስምንት ዓመቷ ጀምሮ ሐኪም መሆን እንደምትፈልግ አስረግጣ ትናገር እንደነበር ታስታውሳለች። የዛሬ እንግዳዬ ዶክተር ሰላሜን ጽጌ የጎጆ ህሙማን ማረፊያ መስራች ናት። የዚህ ዓመት የደፋር ሴቶች ማህበር ኤውብ የላቀ ሴት ተሸላሚም ሆናለች። የዛሬ ስድስት ዓመት አካባቢ በየካቲት ሆስፒታል ተለማማች ዶክተር ሆና በምታድርበት ጊዜ ያጋጠማት ታካሚ ለጎጆ የህሙማን ማረፊያ መነሻ እንደሆናት ታስታውሳለች። ሀሳቡ የመጣው የመጨረሻ ዓመት ህክምና ተማሪ ላይ ነው። የምሽት ተረኛ ሀኪም ሆኜ በየካቲት አስራ ሁለት ሆስፒታል እየሰራሁ አንድ ጊዜ አለማየሁ የሚባል ህመምተኛ ምሽት ላይ ወደ እኔ ይመጣል እና እጅ ላይ ስብራት ነበረው እና ያንን ስብራት የሚያስፈልገው ምርመራዎች አድርገን ካና ይሁት ህክምና የካቲት መሰጠት አይችልም፣ ስለዚህ ወደ ጥቁር አንበሳ ሆስፒታል መሄድ አለብህ ብዬ ስነግረው ማልቀስ ጀመረ። እና በጣም ገነገጥኩኝ። ሲያለቅስ ያለውን ነገር አስረታኝ አልኩት። ሲነግረኝ ሶስት ቀን ከአምቦ ወደ አዲስ አበባ ካለ መድረስ በእግሩ ነው የተጓዘው እና ለምግብ የሚሆን ምንም ገንዘብ የለውም ነበር እና አሁን ደግሞ ጥቁር አንበሳ ሆስፒታል የት እንደሆነ አላውቅም። ስለዚህ ከዚህ መሄድ አልፈልግም፣ የምታደርጉኝን ነገር አድርጉኝ ብሎ ያኔ ለጊዜ የመጣልኝ ሀሳብ ከጓደኞቼ የተወሰነ ገንዘብ ሰበሰብኩኝ እና እራት ከኛ ጋር እንዲመጠብ አደረግኩ። ከዛ እዛ ሆስፒታል ውስጥ እንዲያድር አስፈቅደኛለት አስተኛ ነው። እና እንደዚህ አይነት ህመምተኞች በጣም ብዛት ያጋጥሙናሉ፣ የተለመደ ነው። እንደዚሁ በጊዜው ቄኛ የነበረው የትዳር አጋሪ ነው አጫወጥኩት በማግስቱ። እና ብዙ ጊዜ ተመሳሳይ ታሪክ እንደነገርኩት ተውሏሉ። እና ሰላም እነዚህ ህመምተኞች እንዲብዙ ከሆኑ ለምን ቋሚ የሆነ የምታገዙበትን መንገድ አስፈጥሩላቸውም የሚል ሀሳብ ጥንጠሬ። ከዛ የእሱን ሀሳብ ይዤ ወደ ሌሎች አምስት ሴት ጓደኞች ሄድኩኝ። ለውጥ ማምጣት የምንችልበት ስራ ነው በሚለው በጣም ተደሰትን። ሁሚማኖቹ ከመሬት ላይ ከሚተኙበት ከዛ ብርድና አፈር ቆሻሻ ብዙ ችግር ይደርስባቸዋል። ሴቶች ይገፈራሉ፣ ዘረፋ ይፈጸምባቸዋል። ብዙ ነገራ ለህጻናት ጥቃት ነበር። ሆስፒታል ውስጥ እንዲሰኙ ስለማይፈቀድ የተገኞች በለሉ ከባር ሯቸዋል እና በቃ ዝብብቆች ነበረ ለነሱ ህክምናቸውን ራሱ ቢጨርሱ ወደ ሀገራቸው የሚመለስበት ገንዘብ ስለሌላቸው እጅግ በጣም ብዙ ጎዳና ተዳዳሪ ሆነ የቀሩ ህመምተኞች አሉ። ከዚህ ጥናት በመነሳትም ለመጀመሪያ ጊዜ ከኪሳቸው ባዋጡት መዋጮ የጥቁር አንበሳ ሆስፒታል ውስጥ ለሰባ ህሙማና አስተማሚዎቻቸው የምሳ ግብዣ አደረጉ። ያገኙት ምላሽ ታዲያ አበረታች በመሆኑ በቀጣይነት ቋሚ በሆነ መልኩ ለመስራት የጎጆ ሆሙ ማንም ማረፊያ ለትርፍ ያልተቋቋመ ድርጅት መሰረቱ። ሁለት ሺ ሰባት ላይ ነው የተመሰረተው። ህጋዊ የሆነ ፍቃድ ሲሰጠ ጎጆ ሆሙማን ማረፊያ ሚ ስድስት ወር ብቻ ነው ተጨብን ስናረግ ልክ ፍቃድን ካገኘን በኋላ በፕሮፖዛላችን መሰረት እነዚህ ሰዎች ያጡት ምግብ፣ መጠለያና ትራንስፖርት ነው። ስለዚህ ከሶስቱ የትነው ማድረግ ነው እንችለው ቀድመን በሚለው አሰብንና የምግብና የትራንስፖርትን ሰርቪስ ራሳችን እስከ ኪሳችን እያዋጣን እንጀምር በሚለው ተስፋማ እና የመጠለያን ሁኔታ የመሬትን ግንባታ የሚያስፈልገው ነገር ስለሆነ እሱም ፕሮሰስ ግን ጨርስ መንተኞቹ ተስፋ እንዲኖር ጥቁር አንበሳ ሆስፒታል ውስጥ ፕሮፌሰር አበበ በቀለ ያበ ጊዜ ዲን የነበሩት ፈቀዱልን። የሆስፒታሉን ክፍት ቦታ እንደሚጠቀም እዛ ላይ ድንኳን አድርገን ወንበሮች ደርድረን የምሳ ፕሮግራም በዛ መልክ በሳምንት ሶስት ቀን እያደረግን አሁን ድረስም በሳምንት ሶስት ቀን ነው እየቀጠለ ያለው። እያንዳንዱ የምሳ ፕሮግራም ላይ የትራንስፖርት ወጪያቸውን መሸፈን የማይችሉ ሕሙማኖች ጌት እየቆረጥን ወደ ሀገራቸው መመለስ ጀመረን ማለት ነው። በጥቂት በጎ ፈቃደኞችና በተባባሪ የቢሮ ኃላፊዎች ድጋፍ የተጀመረው ጎጆ መንገዱ ሙሉ በሙሉ አልጋ ባልጋ አልነበረም። ከዛ በኋላ ያው መሬቱንም ለማግኘት ብዙ ጊዜ አልፈጀብንም ነበረ። ከዛ በኋላ ከላኪያ ኮንስትራክሽን ኢንተርፕራይዝ እናንተ መሬት ለማግኘት አላችሁ እኛ ህንፃውን በመጣው እንሰራላችኋለን ብለው ቃል ገቡልን። ግንባታን ለመጀመር የግንባታ ፍቃድ ለማግኘት ሁለት አመት ፈጀ። ቀበሌና ክፍለ ከተማው ስንጓዛ ስንጠይቅ፣ ፍቃድ ብዙ ሰዎችን ስናናገርና ውጣ ውረድ በጣም አስቸጋሪ ጊዜ ነበረ። ጎጆ የህሙማን ማረፊያ ያንን ሁሉ አልፎ በአሁን ሰዓት በአዲስ አበባ ጥቁር አንበሳ ሆስፒታል አካባቢ ባለው ማዕከሉ አንድ መቶ አራት ህሙማንና አስተማሚዎቻቸውን መቀበል የሚችል የማረፊያ ስፍራ ኖሮት ከበጎ ፈቃደኞች በሚደረግለት ችሮታ ህሙማንን ከህክምና ወጪ በተጨማሪ ያለባቸውን ጭንቀቶች በማቅለል ላይ ይገኛል። የሚመጡት ከሶሻል ሰርቪስ ቢሮ ባለ ሪኮሜንዴሽን ሌተር ነው። በዛ ፎርም መሰረት ያንን ሞልተው ወደ ጎጆ ይልኩታል ማለት ነው። አልጋቸውን ራሳቸው ናቸው ያነጥፉት። ልብሳቸውን የሚያጥቡበት በተዘጋጀ ጠምናቸዋል ገላቸውንም ሁሉም ነገር ንጽህና የሚጠብቁበት ስምኛ የንጽህና መጠበቂያ እቃዎችን በየ ጊዜ እንሰጣቸዋለን ማለት ነው። ዶክተር ሰላሜነሽ ጽጌ በቀጣይ ጎጆ የህሙማን ማረፊያ በተለያዩ የሪፈራል ሆስፒታሎች አካባቢዎች ላይ አድማሱን አስፍቶ ከዚህ የበለጠ ቁጥር ያላቸውን ህሙማንና ቤተሰቦቻቸው መቀበል የሚችልበት ሁኔታ ላይ እየሰሩ መሆኑን አጫውታኛለች። የዘንድሮ የኤውብ የደፋር ሴቶች ማህበር የላቀ ሴት ውድድር ውስጥ ከአምስት ምርጥ የላቁ እጩ ሴቶች መካከል አሸናፊ በመሆኗ ለጎጆ ህሙማን ማረፊያና መደገፊያ የሚውል መቶ ሺህ ብር ሽልማትም አግኝታለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። አንበጣና የደቀነው ስጋት የአንበጣ መንጋ ወደ ኢትዮጵያ አሁንም እየገባ እንደሆነና የማያቋርጥ የመከላከል ሥራ እንደሚያስፈልግ የግብርና ሚኒስቴር አስታውቋል። መለስካቸው አማረ ዝርዝሩን ይዟል። ከየመንና ከሶማሊላንድ እንደተነሳ የሚታወቀው የበረሃ አንበጣ ወደ ኢትዮጵያ ገብቶ በአርሶ አደሩ ሰብል ላይና በአርብቶ አደሩ የግጦሽ ስፍራዎች የተለያዩ ጉዳቶች ቢያደርስም በእጅጉ ተጋኖ እየተነገረ እንደሆነ ግብርና ሚኒስቴር አስታወቀ። በሚኒስቴሩ የዕጽዋት ጥበቃ ዳይሬክቶሬት ዳይሬክተር አቶ ዘብዲዮስ ሰላቶ ለቪኦኤ እንደገለጹት ከሆነ ያንበጣው መንጋ ወደ ሀገር ገብቶ ጉዳት ማድረሱ የማይታበል ቢሆንም የጉዳቱ መጠን ግን በትክክል ተለይቶ ያልታወቀ እንደሆነና በወሬ ደረጃ የሚናፈሰው ደግሞ ትክክለኛውን ገጽታ እንደማያሳይ ያስረዳሉ። እስካሁን ባለው መረጃ ግን እንደ ሀገር የደረሰው ጉዳት አነስተኛ ነው ይላሉ። እንግዲህ በሳይንሳዊ መንገድ መጠናት ካለበት በሁለት መንገድ ነው የምናየው። የአበበና የበቀለ ማሳ ሙሉ በሙሉ ጠፍተዋል ሪፖርት ነው እንጂ የጉዳት መጠን መግለጫ አይደለም። የጉዳት መጠን እንደ ሀገር የምንገልጽ ከሆነ ደግሞ አጠቃላይ ማሽላና በቆሎ ይሄን ያህል ሄክታር ነው። ከዛ ውስጥ ራንደምሊ አልፎ አልፎ በሳይንሳዊ ዘዴ ተኪዶ መረጃ ይወሰዳል ከዛ ያ መረጃ ይተነተናል። አናላይዝ ተደርጎ ዳታው በኔያል ፐርሰንት ነው ከዚህን ያህል ሄክታር ተብሎ ነው የሚነገረው። እንደዛ ከሆነ በጣም ዝቅተኛ ነው የምንለው እኛ ጉዳቱ ከነበረው የአንበጣ ግፊት ወይም ከመጣብን ከፍተኛ የአንበጣ መንጋ አንፃር ስናይ ጉዳቱን አሁን በዚህ የሚቆምልን ከሆነ ማ እንዳውም ጨርሶ እንደ ሀገር ጎዳን ማለት ሁሉ ማንችልበት ደረጃ ላይ ነን። በግለሰብ ደረጃ ግን የተጎዱ ሰው ትልቅ እርዳታ ይፈልጋሉ ማለት ነው። ለነዚህ ሰዎች ጎና ምስር ምንም ላያደረግ ይችላል። ግን አጠቃላይ እንደ ሀላፊነት ምን ይደረጋል የተጎዱ ሰዎችን በሚመለከት መንግስት የሚያዩ ነገር ይኖራል። ግን አሁን ይጠና ነው የምንለው እኛ። በትክክል እኛም በአካልም ያየነዋል፣ እንደገና በስልክም እንደዚሁ እየጠየቅን ነው። የእኛም ባለሙያዎች የሚመለከታቸው ባለሙያዎች ይሄዳሉ። የወረዳ የዞን የክልል ባለሙያዎችም እያዩ ነው ያሉት ስለዚህ መቶ በመቶ ሰብላቸው የጠፋባቸው ለይተን የምናውቅበት ሂደት ይኖራል። እሱን እዛ የወረዳም አመራር የዞንም አመራር ስላለ የእነዛ ጉዳት ነው በትክክል ጉዳት ነው ብለን ነው የምናስበው። ግን እንደ አገር ስናይ እንደው ኢኮኖሚያዊ ጉዳት በሚያደርስ ደረጃ ነው አሁን አንበጣ ያለው ማለት አንችልም። ግብርና ሚኒስቴር በአሁኑ ወቅት ወደ ኢትዮጵያ የገባውና የበረሃ አንበጣን በተመለከተ የቀደመ ማስጠንቀቂያ ደርሶት እንደነበረ አቶ ዘብዴዎስ ያስታውሳሉ። እንዲያውም በብዙዎች ዘንድ እንደሚባለው ከሶስትና ከአራት ወራት ወዲህ ሳይሆን ከዚያ በፊት ብዙ ወራት አስቀድሞ ማስጠንቀቂያ ስለነበረ በተለምዶ ጥቃት ይደርስባቸው በነበሩ የሀገሪቱ ክፍሎች የዝግጅት ስራዎች ተከናውነዋል ብለዋል። ይሄ ሳይክሎን የሚባል ከፍተኛ ፍጥነት ያለው አውሎ ነፋስ ከሕንዱ ውቅያኖስ ተነስቶ በየመን በኩል በተለይ ያልተጠበቀ ዝናብ ያመጣበት ወቅት ነበረ ያለፈው 2011 መስከረም ከዛን ጊዜ ጀምሮ ይሄ ሳይክሎን በተለይ ለአንበጣ መራቢያ የመን፣ ኦማን እዛ አካባቢ ያሉ ሳዑዲ አረቢያ፣ የመን አዋሳኝ አካባቢዎች ምቹ ስለሆኑ ለዛ ምቹ ይሆናል ስለተባለ ከዛን ጊዜ ጀምሮ ነበር በተለይ አሁን እኛ ጋር ደግሞ ግንባር ቀደም ፍሮንት ላይን ብለን የምንላቸው አፋር፣ ሶማሌ፣ ምስራቅ አማራ፣ ደቡባዊ ትግራይ፣ ምስራቅ ኦሮሚያ፣ ድሬዳዋ የመሳሰሉ ክልሎችን በደንብ ሰንስታይዝ የማድረግ በተለይ የአንበጣ አሳሽ እስካውቶችም ስላሉ እስካውቶችንም ጭምር እንደዚሁም የማህበረሰቡ የጎሳ መሪዎችን የቀበሌ አመራርንም ጭምር በዚህ ጉዳይ ላይ በደንብ ግንዛቤ ስንሰጥ ነው የቆየ ነው። የአንበጣው መንጋ አሁንም በንቃትና በሚፈለገው ጥንቃቄ መከላከል ካልተደረገበት ሊያደርስ የሚችለው ጉዳት እንደማይናቅ በማስታወስ አቶ ዘብዴዎስ ዛሬም እየተከናወነ ነው ያሉትን ስራ ዘርዝረዋል። ይህን ስራውን ስንገመግም ሳይበር በፊት ኩብኩባ መከላከልና የበረረውን መከላከል እኩል ስላይደለ፣ የበረረውን ፈጥነን መከላከል ስላለብን አውሮፕላን ቁጥር መጨመር አለብን በሚለው ተስማምተን አውሮፕላን አራት አድርገናል። ስለዚህ አራቱን አውሮፕላኖች የአውሮፕላኖችን ግብዓት በጊዜ በወቅቱ እያቀረብን እንዳይቆሙ አድርገን፣ በተለይ መስራት በሚገባቸው ወቅት የምናሰራቸው ከሆነ የግራውንድ ቲም የምንለው ከመሬት ሆኖ መረጃ የሚሰጠውን የባለሙያ ቁጥር በአግባቡ ከክልልም በተለይ መሬት አቀማመጡን የሚያውቁ ሰዎችን ከክልል ከወረዳ ቶሎ በየቦታው አርገናል። አሁንም እነሱን ኤፊሻንትን የምናሰራ ከሆነ አሁን ባለበት ቦታ ላይ ጉዳቱን ልናቆም እንችላለን። ቀጣይ ስራ ነው። እኛ እንዳውም በደንብ መስራት አለብን የምንለው አሁንም እየገባ ያለው መንጋ ግማሹ ወደ ኤርትራ ይሄዳል፣ ግማሹ ወደ ኦጋዴን ይሄዳል። ኦጋዴን ላይ ዝናብ እየዘነበ ነው ያለው። በተለይ ይሄ ቀብሪ ዳሃር ወርደር የሚባሉ የታችኛዎቹ የሶማሌ ክልል ዞኖች ላይ አተኩረን ነው መከላከል ያለብን። እሱ ወደ ደቡባዊ ኦሮሚያ ደቡብ ሕዝቦች አልፎ ወደ ኬንያም እንዳይሄድ አስፈላጊውን ሎጂስቲክ እያዘጋጀን ያለ ነው። አሁን እዚህ ላይ በተለይ ሰሜን ምስራቅ አገሪቱ ክፍል ያለው አንበጣ ሁኔታ ቀዝቀዝ ካለ ወደ ላይ አንገቱን ያቀናው የሚያቆም ከሆነ ያለውን የሰው ኃይል ይዘን ወደ ታች ነው የምንንቀሳቀሱ። ከአካባቢና ዓለም አቀፋዊ ድርጅቶች ጋር በመተባበር የሚከናወነውን ስራም ምን እንደሚመስል አቶ ዘብዴ ዎስ ላቶ አብራርተዋል። በጋራ ነው የምንሰራው ከምስራቅ አፍሪካ የበረሃ አንበጣ መከላከያ ድርጅት ሁለት አውሮፕላን የወሰድ ነው። ከነሱ ነው። ባለሙያዎቻቸውም ሲኒየር ባለሙያዎች ከኛ ጋር አብረው እየተመካከርን ነው እየሰራን ያለ ነው። የዓለም የምግብና እርሻ ድርጅት ኢትዮጵያ ጽፈት ቤትም ውስጥ ሲኒየር ባለሙያዎች አሉ። ከኛ ጋር አብረው በየወቅቱ ሁኔታውን የሚገመግሙ አስፈላጊውን በተለይ አፕዴት ለዓለም ከማሳወቅም አኳያ አብረን በጋራ እየሰራን ያለ ነው። በቀጣይም ከነሱ ጋር ወደፊቱንም አብረን ነው ፕላን እያደረግን ያለ ነው እና አብረን ነው እየሰራን ያለነው። የበረሃን አንበጣውን ከምንጩ ለመከላከል አሁን ያለው የየመን የጸጥታ ሁኔታና በሶማሌላንድም ውስጥ በአንበጣው መፈለፈያ ስፍራ አስፈላጊውን የመድኃኒት ርጭት ለማካሄድ የአርብቶ አደሮች የአኗኗር ሁኔታ እንዳላገዘ ይነገራል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እንዲጠናቀቅ ነው። አንድ የዩናይትድ ስቴትስ ዶላር 30 ብር ከ07 ተመንዝሯል። አዲስ አበባ ነገ ጭጋጋማ ትሆናለች ይችላል። የኢትዮጵያ ሜቴዎሮሎጂ ኤጀንሲ ከፍተኛ ሙቀቷ 24፣ ዝቅተኛው 11 ዲግሪ ሴልሺየስ ይሆናል። ዝግጅታችን ተጠናቀቀ ነው በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ያዳኝ ሳይና፣ እኔም ሰሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ከእኛ ቀጥሎ ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ ደህና ደሩ። ጤና ይስ